የኦሮሞ ዲሞክራቲክ ፓርቲ ወይም የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓና የኦሮሞ ነጻነት ግንባር ኦነግ ከኦሮሞ አባገዳዎችና ሀደሲቄዎች የቀረበላቸውን የሰላምና የእርቅ ስምምነት መቀበላቸውን አስታውቀዋል። በመካከላቸው የተፈጠሩ ችግሮችንም በአንድነት ሆነው እንደሚያስተካክሉ ተስማምተዋል። ሁለቱን ፓርቲዎች በጋራ ለማሸና ለማሸማገል ዛሬ መድረኩ ላይ የተገኙት የኦሮሞ አባገዳዎች ሕብረት ሰብሳቢ አባ ገዳ በየነ ሰንበቶ ሀገራችንን የምንጠብቀው እኛንን የሀገራችን ጉዳይ የፖለቲካ ፓርቲዎች አይደለም፣ የእኛ ጉዳይ ነው። ስለ ሀገራችን ሁላችንንም ያገባናል ብለዋል። አባቶቻችንና ልጆቻችን የከፈሉትን መሥዋዕትነት ከግምት ውስጥ በማስገባትና ከዚህ በፊት ያሳለፍናቸውን ክፉ ጊዜዎች በማሰብ ሰላምን በማስፈን ሕዝቡን ማሳረፍ አለብን ብለዋል አባ ገዳ ሰንበቶ። በሥነ ሥርዓቱ ላይ የተገኘው የኦሮሞ ሚዲያ ኔትወርክ ሥራ አስኪያጅ አቶ ጃዋር መሐመድ በበኩሉ ዕርቅ ለማምጣት መወሻሸት አያስፈልግም ብሏል። ሁሉም አካል ያለውን ሐቅ ፊት ለፊት በማምጣት መነጋገር አለበት ማለቱን ሪፖርተራችን ፀሐይ ዳምጠው ከአዲስ አበባ ዘግባለች። በሁለቱም በኩል የቀረቡት ተሸማጋዮች የነበሩትን ሁኔታዎች አስረድተዋል። አያይዞም ኦነግ እስካሁን ያቀረበው ምክንያት የታጠቀ ኃይላቸው ካምፕ እንዲገባ የሚከለክል ስላልሆነ የግንባሩ ሊቀመንበር አቶ ዳውድ ኢብሳ ዛሬውኑ ጫካ ያለው ጦራቸው ውጊያ አቁሞ ወደ ካምፕ እንዲገባ ትእዛዝ እንዲያስተላልፉ አባ ገዳዎች ቃል ሊያስገቧቸው ይገባል ብሏል። የኦሮሞ ሚዲያ ኔትወርኩ ስራ አስኪያጅ ጃዋር መሐመድ ኦነግ በታጣቂዎቹ አማካኝነት በየቀኑ ግድያን ይፈጽም እንደነበር የገለጹት የኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ዶክተር አለሙ ስሜ በመድረኩ የገዳ ስርዓት በቀልን ሳይሆን መዋደድን፣ አንድነትንና መቀራረብን ነው ያስተማረን ብለዋል። በመድረኩ ላይ የተገኙት የኦሮሞ አባ ገዳዎች ህብረት ሰብሳቢ አባ ገዳ በየነ ሰንበቶ ህዝባችን በሰላም ወጥቶ መግባት ይፈልጋል። የፖለቲካ ፓርቲዎቹ እርስ በርስ መጋጨት ትተው ችግራቸውን በውይይት ሊፈቱ ይገባል ብለዋል። የኦሮሞ አባገዳዎችና ሐደስቄዎች በአንድነት በመቆም በፓርቲዎቹ መካከል እርቅ እንዲሰፍን የጠየቁ ሲሆን ፓርቲዎቹ የቀረበላቸውን ጥያቄ እስኪቀበሉ ድረስ አንቀመጥም፣ ወደ ቤትም አንሄድም ብለዋል። ሰላም ከሁሉም ነገር ቀዳሚው ነው። ሁሉም የፖለቲካ ፓርቲዎች የሀገሪቱን ሰላም ማምጣት አለባቸው፣ በማለት ከታላቅ አደራ ጭምር መልእክታቸውን አስተላልፈዋል። ጦርነት አንፈልግም ህዝባችን በሰላም ወጥቶ መግባት ይፈልጋል ያሉት አባ ገዳ በየነ ሰንበቶ፣ የፖለቲካ ፓርቲዎች እርስ በርስ መጋጨት ትተው ችግራቸውን በውይይት እንዲፈቱ ጠይቀዋል። የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በመድረኩ ላይ ተገኝተው ባደረጉት ንግግር ፓርቲያቸውና መንግስት የደረሱበትን ስምምነት አስታውሰዋል። ከስምምነቱ ውስጥም ላለፉት 27 ዓመታት በኦነግና በመንግስት መካከል የነበረውን ጦርነት በይፋ ማቆም አንዱ ነበር ያሉት አቶ ዳውድ ኢብሳ የጸጥታ ኃይሎች ከፓርቲ ተላቀው የመንግስት መሆናቸው በሕግ እንዲረጋገጥ፣ የኦነግ ታጣቂ ኃይሎች የኦሮሚያ ፖሊስን እንዲቀላቀሉና በክልሉ መንግስት ስር እንዲተዳደሩ የሚለው ይገኝበታል ብለዋል። በመጨረሻም የሁለቱን ፓርቲዎች ችግር በሰላማዊ መንገድ የሚፈቱ ሰባ አንድ የተለያዩ የሕብረተሰብ ክፍል አባላትን ያካተተ ኮሚቴ መቋቋሙና ሁለቱንም ኦዴፓና ኦነግ ውጊያውን ለማቆም መስማማታቸውን ፀሐይ ዳምጠው አክላ ዘግባለች።